በቅድሚያም አርስተ ዜናው የኢትዮጵያ የጸጥታ ኃይላት በኦሮሚያ ክልል ሰላማዊ ተቃውሞ ሰልፈኞች ባካሄዱት ሰዎች ላይ አስከፊና ደም አፍሳሽ እርምጃ እየወሰዱ ነው ሲል የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ዛሬ ባወጣው ዘገባ ገለጸ። ለኢራን ስለላ ፈጽማችኋል በሚል ክስ ዛሬ 32 ሰዎች ሳውዲ አረቢያ ፍርድ ቤት ቀረቡ። ከተከሳሾቹ መካከል አንድ ኢራናዊና አንድ አፍጋኒስታናዊ ይገኙበታል። ባለፉት ሁለት ወራት ውስጥ ብቻ ጀርመን ውስጥ 17 የስደተኞች መኖሪያ ቤቶች ላይ የቃጠሎ ጥቃት መጣሉን ዛሬ የጀርመን የመከላከያ ሚኒስቴር አስታወቀ። አብዛኞቹም ጥቃቶች የተሰነዘሩት በቀኝ አክራሪዎች ነበረ። ብሪታንያ የአውሮጳ ሕብረት አባልነቷን እንድታበቃ ሕዝቡን እንደሚያበረታቱ የለንደኑ ከንቲባ ቦሪስ ጆንሰን ገለጹ። ዜናው በዝርዝር የኢትዮጵያ የጸጥታ ኃይላት በኦሮሚያ ክልል ሰላማዊ ተቃውሞ ሰልፎች ባካሄዱ ሰዎች ላይ አስከፊና ደም አፍሳሽ እርምጃ እየወሰዱ ነው ሲል መንበሩን ኒውዮርክ ያደረገው የሰብአዊ መብት ተሟጋቹ ድርጅት ሂውማን ራይትስ ዎች ዛሬ ባወጣው ዘገባ ገለጸ። የሰብአዊ መብት ተሟጋቹ ድርጅት በዘገባው እንዳስታወቀው ጎርጎሮሲያዊ 2016 ዓ.ም ከገባ ወዲህ በዚሁ አካባቢ ከሞላ ጎደል በየዕለቱ ግድያ እንደሚፈጸምና ሰዎችም በዘፈቀደ በቁጥጥር ስር እንደሚውሉ መረጃ ደርሰውታል። የጸጥታ ኃይላት ካለፈው ጥር ወር አንስቶ በተሰበሰቡ ሰዎች ላይ እንዳሻቸው ተኩስ መክፈታቸውን፣ በእስራትም ወቅት ሰዎችን መግደላቸውን፣ በጅምላ ማሰራቸውንና የቁም ስቅል ማሳየታቸውን የተቃውሞ ሰልፈኞችና የዓይን እማኞች ለሰብአዊ መብት ተሟጋቹ ድርጅት ተናግረዋል። ሂዩማን ራይትስ ዎች ወደ ኦሮሚያ አካባቢ መግባት ላይ ገደብ ስላረፈ የራሱን አጥኚዎች ወደ አካባቢው ልኮ ምን ያህል ሰው መገደሉን ወይም መታሰሩን ለማጣራት አለመቻሉን ጠቁሟል። ኢትዮጵያውያን የመብት ተሟጋቾች እንደ ኤሮፒያን አቆጣጠር ከህዳር 12 2015 ዓ ም አንስቶ ከ200 በላይ ሰዎች ተገድለዋል ማለታቸውን ሂዩማን ራይትስ ዎች አመልክቷል። የጸጥታ ኃይሎችም በሺዎች የሚቆጠሩ ሰዎችን ክስ ሳይመሰረትባቸው በቁጥጥር ስር አውለዋል ብሏል። ተቃውሞው አሁንም በአንዳንድ አካባቢዎች የቀጠለ ቢሆንም ከነዚህ አካባቢዎች ስለ ተቃውሞዎቹ የሚሰማው መረጃ በጣም ትንሽ መሆኑን የሂዩማን ራይትስ ዎች የአፍሪካ ቀንድ ባልደረባ ፌሊክስ ሆርን ለፈረንሳይ ዜና ወኪል አዣንስ ፍራንስ ፕሬስ ተናግረዋል። የሊቢያ ጦር በሀገሪቱ ምስራቃዊ ክፍል ሙስሊም አማጽያንን ማሸሽ መቻሉን ገለጸ። የሊቢያ ብሔራዊ ጦር እንዳስታወቀው በሀገሪቱ ሁለተኛ ትልቅ ከተማ ቤንጋዚ በርካታ አካባቢዎችንና የማሪሳን ወደብ በቁጥጥሩ ስር አውሏል። ከዚህም በተጨማሪ ከቤንጋዚ 150 ኪሎ ሜትር ርቀት ላይ የምትገኘው የአድሻጃ ቢጃ ከተማን ከእጁ አስገብቷል። ጦሩ የማሪሳን ወደብ በዘላቂነት በቁጥጥሩ ስር ማቆየት ከቻለ አማጽያኑ የጦር መሳሪያ የሚያገኙበት መንገድ ዝግ እንደሚሆን የጦሩ አንድ ቃል አቀባይ ተናግረዋል። የሊቢያ የቀድሞ መሪ ሞአመር አልቃዳፊ እንደ አውሮፓውያን አቆጣጠር በ2011 ዓም ከስልጣን ከተወገዱ አንስቶ ሊቢያ ከፍተኛ ቀውስ ውስጥ ትገኛለች። በሀገሪቱም የተረጋጋ መንግስት ባለመኖሩ ሶሪያ ውስጥ በስፋት የሚንቀሳቀሰውና ራሱን እስላማዊ መንግስት ሲል የሚጠራው ቡድን ሊቢያ ውስጥም አማጽያኑን አሰማርቶና የሲርተ ከተማን ተቆጣጥሮ ይገኛል። ይህ በእንዲህ እንዳለ ሁለቱ የሊቢያ ፓርቲዎች በተባበሩት መንግስታት ሸምጋይነት አንድ ወጥ መንግስት ለመመስረት ተስማምተዋል። ይህም በሰሜን አፍሪቃዊቷ ሀገር ያለውን ጦርነት እንደሚያበቃና በአማጽያን ቡድን ላይ የሚወሰደውን እርምጃ ያጠናክረዋል ብለው ምዕራባውያን ያምናሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ቡሩንዲን ሊጎበኙ ጥቂት ሰዓታት ሲቀራቸው ሶስት ሰዎች በጥይትና በፈንጅ መገደላቸውን ባለስልጣናት ዛሬ አስታወቁ። እሁድ ማምሻውን ከመዲና ቡጁንቡራ 30 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሁለት ሰዎች በታጣቂዎች መገደላቸውን የአውራጃው ኃላፊ ሲናገሩ፣ ዛሬ ጠዋት ደግሞ አንድ ገበያ ውስጥ ሌላ አንድ ሰው በፈንጅ መገደሉን አንድ የፖሊስ ቃል አቀባይ ገልጸዋል። እስካሁን ለግድያው ኃላፊነት የወሰደ አካል የለም። የፕሬዚዳንት ፒየር ነኩሩንሲዛን ዳግም ለምርጫ መቅረብ በመቃወም በሀገሪቱ ከተነሳው አመፅ በኋላ ከ400 በላይ ሰዎች ሲገደሉ፣ ከ240 ሺህ በላይ ሰዎች ሀገር ለቀው መሰደዳቸውን የሰብአዊ መብት ተሟጋቾች ይገልጻሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የዛሬው የቡሩንዲ ጉዞ ላለፉት አስር ወራት ፖለቲካዊ ቀውስ በሚካሄድባት ቡሩንዲ የኃይል እርምጃው እንዲቆም መፍትሄ ያስገኛል ተብሎ ይጠበቃል። ባን ነገ ቀጥለውም ወደ ዲሞክራቲክ ሪፐብሊክ ኮንጎና ከዛም ለዓመታት የእርስ በርስ ጦርነት ወደሚካሄድባት ደቡብ ሱዳን ይጓዛሉ። አድማጮች፣ በመከታተል ላይ የምትገኙት ከዶችቭል የሚተላለፈውን የዓለም ዜና ነው። ብሪታንያ የአውሮፓ ህብረት አባልነቷን እንድታበቃ ህዝቡን እንደሚያበረታቱ የለንደኑ ከንቲባ ቦሪስ ጆንሰን ገለጹ። ታዋቂውና ወግ አጥባቂው የለንደን ከንቲባ ቦሪስ ጆንሰን እንዳሉት ጠቅላይ ሚኒስትር ዴቪድ ኬምረን ብሪታንያ የህብረቱ አባል ሆና እንድትቆይ ከሌሎች የአውሮፓ ህብረት አባላት ጋር ያደረጉት ድርድርና ያቀረቧቸው የለውጥ ሀሳቦች በአባል ሀገራቱ ዘንድ አስተማማኝ ተቀባይነትን አላገኙላቸውም። ከከፍተኛ የልብ ህመም በኋላ ነው እዚህ ውሳኔ ላይ የደረስኩት። ምክንያቱም የመጨረሻ የማልፈልገው ነገር ቢኖር ዴቪድ ከሜረንም ሆኑ መንግስቱን መቃወም ነው። ነገር ግን ከዚህ የተሻለ ነገር ላደርግ አልቻልኩም። ስለሆነም ድምፃችሁን አባልነቱን ልቀቁ ለሚለው ሀሳብ ስጡ ብዬ ማበረታታቴን እቀጥላለሁ። ምክንያቱም የዚች ሀገር ህዝብ የተሻለ ስምምነት እንዲያገኝ፣ ገንዘባቸው እንዲቆጠብላቸውና የሀገራቸውን ቁጥጥር መልሰው እንዲይዞ ፈልጋለሁ። በከንቲባው አነጋገር ክፉኛ የተደናገጡት የብሪታንያው ጠቅላይ ሚኒስትር ዴቪድ ኬምረን ደግሞ ለቦሪስ የምለው ለማንኛውም ሰው የምለውን ነው። የአውሮጳ ህብረት አባል ሆነን መቆየቱ ለእኛ አስተማማኝና ጠንካራ ያደርገናል። ኬምረን ቅዳሜ ለት ነበር። ሀገራቸው የአውሮፓ ህብረት አባል ሆና መቆየት ስለመፈለግ አለመፈለጓ እንደ ጎርጎሪዮስ አቆጣጠር ሰኔ 23 ቀን በህዝበ ውሳኔ እንደሚለይ በመግለጽ ህዝቡ በአባልነት መቆየቱን እንዲመርጥ የሚያበረታታ መልእክት ያስተላልፉት። ለኢራን ስልላ ፈጽሟችኋል በሚል ክስ ዛሬ 32 ሰዎች ሳውዲ አረቢያ ፍርድ ቤት ቀረቡ። የአገሪቱ የመገናኛ ብዙኃንና አልአራቢያ የዜና ጣቢያ እንደዘገቡት ከሆነ ከሰላሳ ተከሳሾቹ በተጨማሪ አንድ ኢራናዊና አንድ አፍጋኒስታናዊ ለፍርድ ቀርበዋል። እነሱም የመከላከያ ሚስጥሮችን አሳልፋችሁ ሰጥታችኋል እንዲሁም አሻጠር አቅዳችኋል በሚል ተከስቧል። ኢራን ውስጥ የሚገኘው የሳውዲ ኤምባሲ ና አንድ ቆንስላ በተቃውሞ ሰልፈኞች ጥቃት ከተሰነዘረባቸው ጊዜ አንስቶ በሺያ ኢራኖችና በሱኒ ሳውዲ አረቢያን መካከል የተነሳው ውጥረት እንደቀጠለ ነው። ባለፉት ሁለት ወራት ውስጥ ብቻ ጀርመን ውስጥ 17 የስደተኞች መኖሪያ ቤቶች ላይ የቃጠሎ ጥቃት መጣሉን ዛሬ የጀርመን የመከላከያ ሚኒስትር ቃል አቀባይ ቶማስ ፕላቴ ተናገሩ። በተገን ጠያቂዎች መኖሪያዎች ላይ እስካሁን ከቀረቡት 118 ክሶች 112ቱ ከቀኝ አክራሪነት ጋር የተያያዘ እንደነበር ተገልጿል። ከነዚህም ጥቃቶች አብዛኞቹ የተፈጸሙት ምስራቃዊው ጀርመን ውስጥ ነው። እንደ ጀርመን የወንጀል ምክር ቤት ከሆነ ባለፈው የጎርጎሪዎስ ዓመት ብቻ 76 የቃጠሎ ሙከራዎች ጀርመን ውስጥ ተካሂደዋል። የጀርመን መራሄተ መንግስት አንጌላ ሜርክል ክላውስ ኒትስ ውስጥ በውጭ ሀገር ዜጎች ላይ በደረሰው እርምጃ ክፉኛ ማዘናቸውን ገልጸው ድርጊቱ የሚያሳፍር ነው ሲሉ ዛሬ ተችተዋል። በዛክሰን ግዛት በምትገኘው ክላውስ ኔትስ ውስጥ ባለፈው ሐሙስ ስደተኞችን ይዞ የደረሰ አውቶቢስ አንድ መቶ የሚጠጉ ሰዎች መንገዱን በመዝጋት ስደተኞቹ ወደ ማረፊያቸው እንዳይገቡ አግደው ነበር። በሳምንቱ መጨረሻ ብቻ ከ አራት ሺህ በላይ ስደተኞች የግሪክ ወደብ ከተማ ፒሬውስ ደረሱ። በሶስት ጀልባዎች ላይ ተሳፍረው የነበሩት ስደተኞችም በሰሜን ግሪክ በኩል አድርገው ወደ መካከለኛው አውሮጳ በጉዞ ላይ ነበሩ። ከግሪክ ስደተኞቹን ወደ መቄዶኒያ የሚያሸጋግሩት አውቶቡሶች ግን ሳይመጡ ቀርቷል። በስፍራው የተገኙ ጋዜጠኞች እንደዘገቡት ከሆነ ይህ ፖሊስ የመቄዶኒያ ድንበር ላይ ጭንቅንቅ እንዳይፈጠር ሆን ብሎ የወሰደው እርምጃ ነው። መቄዶኒያ ከትናንት እሁድ አንስቶ ከአፍጋኒስታን ለሚመጡ ስደተኞች ድንበሯን ዘግታለች። እንደ ግሪክ መረጃ ከሆነ ሜቄዶኒያ የአፍጋኒስታን ዜጎችን የከለከለችው ስደተኞቹ ቀጥለው የሚሸጋግሩባት ሀገር ሰርቢያ ድንበሯን ለአፍጋኒስታኖች በመዝጋቷ ነው። ለጊዜው ፍቃድ ያገኙት የሶሪያና የኢራቅ ስደተኞች ናቸው። በድንበሮች መዘጋት የተነሳ ግሪክ አምስት ሺህ የሚጠጉ ስደተኞች ሜጃ አጥተው በሀገሪቷ በአሁኑ ሰዓት እንደሚገኙ አስታውቃለች። ይህ ዶችቨለ ነው። አድማጮች፣ አርዕስተ ዜናው በድጋሚ ንሁ። የኢትዮጵያ የጸጥታ ኃይላት በኦሮሚያ ክልል ሰላማዊ ተቃውሞ ሰልፎች ባካሄዱ ሰዎች ላይ አስከፊና ደም አፋሳሽ እርምጃ እየወሰዱ ነው ሲል የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ዛሬ ባወጣው ዘገባ ገለጸ። ለኢራን ስለላ ፈጽማቸዋል በሚል ክስ ዛሬ 32 ሰዎች ሳውዲ አረቢያ ፍርድ ቤት ቀረቡ። ከተከሳሾቹ መካከል አንድ ኢራናዊና አንድ አፍጋኒስታናዊ ይገኙበታል። ባለፉት ሁለት ወራት ውስጥ ብቻ ጀርመን ውስጥ 17 የስደተኞች መኖሪያ ቤቶች ላይ የቃጠሎ ጥቃት መጣሉን ዛሬ የጀርመን የመከላከያ ሚኒስቴር አስታወቀ። አብዛኞቹም ጥቃቶች የተሰነዘሩት በቀኝ አክራሪዎች ነበር። ብሪታንያ የአውሮፓ ህብረት አባልነቷን እንድታበቃ ሕዝቡን እንደሚያበረታቱ የለንደኑ ከንቲባ ቦሪስ ጆንሰን ገለጹ። ዜናው አበቃ። በእኔ በኩል መልካም ምሽት።